ቻድ ሀይቅ እንደሚታወቀው የሚገኘው በሰሜን ምስራቅ ናይጄሪያ፣ በሰሜን ካሜሮን እንደዚሁ በምዕራብ ቻድ እና በደቡብ ምስራቅ ኒጀር መሀል ላይ ነው። በፊት በጣም ከፍተኛ አካባቢ ይሸፍን የነበረ ትልቅ ሐይቅ ነው። ወደ ሀያ ስድስት ሺ ስኩዌር ኪሎ ሜትር ይሸፍን የነበረ ሐይቅ ነው። አሁን ግን ባለው የአየር ንብረት ለውጥ ምክንያት ሐይቁ በጣም እየጠበበ እየጠበበ መጥቶ ከአምስት ሺ ስኩዌር ኪሎ ሜትር በታች ሆኗል። ነገር ግን ይሄ ሐይቅ በአካባቢው ለሚኖሩ ወደ ሰላሳ ሚሊዮን ለሚሆኑ ሕዝቦች የውሃ ምንጭ ሆኖ ያገለግል የነበረ ነው እና የሐይቁ ውሃ መመናመንን ተከትሎ የውሃ ምንጫቸውን ለማስከበር ሲሉ የአካባቢው ነዋሪዎች ከፍተኛ የሆነ ግጭት አለ በነዋ ተባባሪዎቹ መካከል ከዛ በተጨማሪ ግን ቦኮ ሀራም በአካባቢው እየተንቀሳቀሰ ስለሚገኝ እና በርካቶችን ስለገደለ ባለፉት ሰባት አመታት ወደ አስራ አምስት ሺህ የሚጠጉ ሰዎችን ነው የገደለው እና በዚህ ምክንያት ከፍተኛ የሆነ የሰብአዊ ችግር የደረሰበት አካባቢ ነው። በተባበሩት መንግስታት መረጃ ወደ ሁለት ነጥብ አራት ሚሊዮን የሚሆኑ ሰዎች ከአካባቢው ተፈናቅለዋል እንደዚሁም ባለፈው ሰኞ እና ማክሰኞ ግንቦት አስራ አምስት ና አስራ ስድስት ቀን ሁለት ስምንት ዓመተ ምህረት በኢስታንቡል ቱርክ በተካሄደው የዓለም አቀፍ የሰብአዊ ችግር ስብሰባ ላይ የተባበሩት መንግስታት እርዳታ አስተባባሪ ስቴፋን ኦብሪያን እንደገለጹት በአካባቢው ያለው ችግር ከፍተኛ የሆነ ችላ የተባለ በከፍተኛ ደረጃ ና ምንም አይነት ትኩረት ያልተሰጠው እንደሆነ ችግሩ በጣም የከፋ ደረጃ ላይ መሆኑን እና ከፍተኛ አስቸኳይ እርዳታ ሊያስፈልግ እንደሚችል ገልጸዋል። እንደ እርሳቸው አገላለጽ እንዲያውም ወደ ሶስት ሚሊዮን የሚጠጉ ሰዎች አስቸኳይ የምግብ እርዳታ ያስፈልጋቸዋል። በተለይ ደግሞ ወደ አራት መቶ ሰማንያ ሺህ የሚጠጉ ህጻናት አስቸኳይ የምግብ እርዳታ ካልሰጣቸው በረሀብ ሊሞቱ እንደሚችሉ ገልጸዋል። እንግዲህ አለም አቀፉ ማህበረሰብ በዚህ በጉባኤ ላይ የሰጠው መልስ አለ፣ የተሰጠ ነገር አለ፣ የተነገረ ነገር አለ። በስብሰባው ላይ ለዚህ ከፍተኛ የሆነ የሰብአዊ መብት ችግር የአለም አቀፉ ማህበረሰብ አምስት መቶ ሰላሳ አምስት ሚሊዮን ዶላር እርዳታ እንዲሰጥ ተጠይቀዋል። ነገር ግን ችግሩ ባለፈው ዓመትም ከተጠየቀው እርዳታ አንጻር የተገኘው ምላሽ ወደ አርባ በመቶ የሚሆነው ነው አሁንም ምን ያህል የተጠየቀውን ያህል ገንዘብ ይገኛል የሚለው በጣም አጠራጣሪ ነው የአለም አቀፉ ቀይ መስቀል እንዳስታወቀው ቻድ ሀይቅ ጠረፍ የሚኖሩ ህዝቦች ካለባቸው ችግር አንጻር እየተሰጠ ያለው እርዳታ ያለው ክፍተት በኢራቅ እንደዚሁ በሲሪያ በየመን እና በደቡብ ሱዳን ካለው ችግርና ከተሰጠው ድጋፍ አንጻር ያለው ልዩነት የሰፋ እንደሆነ እና ድጋፉ በጣም በጣም አነስተኛ እንደሆነ ገልጿል። እንደዚሁው ደግሞ የዓለም ምግብ ፕሮግራም በቻድ ያለው ችግር አስቸኳይ ምላሽ ካልሰጠው ከፍተኛ የሆነ የረሃብ አደጋ እንደሚሆን አስታውቋል። አገራቱ በዚህ ጉዳይ ላይ ግን ብዙ ሲናገሩ የተሰማ አይመስልም። በሀገራቱ መካከል ግጭት አለ። ሀይቁ ሁሉንም አራቱንም ሀገራት ስለሚያዋስን ከፍተኛ ችግር አለ። ችግሩ ግን በሀይቁ ዳርቻ የሚኖሩ ነዋሪዎች መካከል ያለ ያለ ነው እንጂ በሀገራቱ ደረጃ አይደለም፣ ወይንም በይፋ የገለጹት ነገር የለም ሀገራቱ። ፋሲል ግርማ ከኬንያ ናይሮቢ፣ ለሰጠህን ማብራሪያ በጣም አመሰግናለሁ። እኔም በጣም አመሰግናለሁ አዜብ።